የአፍሪቃ ህብረት የሶማሊያ ሰላም ተልኮ አሚሶም ከተፈጠረበት ከጎርጎሮሳዊ 2007 ዓ ም አንስቶ የአውሮጳ ህብረት ከ1 ቢሊዮን ዩሮ በላይ መድቦለታል። ሆኖም አፍሪቃ ውስጥ በተለያዩ አካባቢዎች እየተጠናከረ በመጣው የሙስሊም ጽንፈኞች እንቅስቃሴ ምክንያት ህብረቱ ለአሚሶም ተልኮ የደሞዝ ክፍያ ከመደበው 80 በመቶውን ብቻ ለመስጠት ወስኗል። የአውሮጳ ህብረት ውሳኔ በቀጥታ የአፍሪቃ ህብረት ኃይሎችን ይነካል። በቅርቡ የወጡ ዘገባዎች አንዳንዶቹ ወታደሮች ደሞዝ ሳያገኙ ወራት እንደሚያሳልፉ ያመለክታሉ። የሶማሊያ ጉዳይ ተንታኝ ተንታኝና በጀርመን የዓለም አቀፍ ምርምርና የጸጥታ ጉዳይ ጥናት ዘርፍ ኃላፊ አኔተ ቬይበር ለዶችቬለ እንደገለጹት ቀሪው 20 በመቶ በጀት በአፍሪቃ ህብረት መሸፈን ይኖርበታል። በጣም ውስብስብ ጉዳይ ነው። ምክንያቱም ወታደሮችን የሚያዋጡት ሀገራት ለአስተዳደር ወጪዎች በሚል ከወታደሮቹ ደሞዝ ላይ በፐርሰንት ይወስዳሉ። ደሞዛቸው ከተቀነሰ፣ በእርግጥም ያ ለወታደሮቹ አስቸጋሪ ነገር ነው። ሆኖም ግን ዘመቻው እንደነበረው መቀጠል የለበትም ማለት አይደለም። በተጨማሪም ቀሪው ሀያ ከመቶ ወይ በአፍሪቃ ህብረት አልያም በተባበሩት መንግስታት ድርጅት መከፈል መከፈል አይኖርበትም ማለት አይደለም። በቅርቡ ወደ ሀገራቸው በመመለስ የሶማሊያ ፕሬዚደንት ለመሆን ያለሙትና በአሁኑ ጊዜ ፊንላንድ የሚኖሩት ፋዱሞ ዳይቦ በቬበር ሀሳብ ይስማማሉ። እንደሳቸው ገለጻም የአሚሶም በጀትን የመቀነሱ ጉዳይ ገና ፈራ አልያዘም። የሶማሊያም ብሔራዊ ጦር ሰራዊትም ቢሆን በርካታ ወራትን ካለ ደሞዝ ሲያሳልፍ ይታያል። ይህ ሁኔታ ይበልጥ ጸጥታን ወደ ማጣትና ወደ አለመረጋጋት ሀገሪቱን እንደሚመራት ይታወቃል። የአፍሪቃ ህብረት እንዲህ ያለው ነገር እንዳይፈጠር የማድረግ አቅም ይኖረዋል ብዬ ከልብ ተስፋ አደርጋለሁ። እናም ይህ ነገር ሶማሊያን ወደ አለመረጋጋት እንደማይከታትም ተስፋለኝ። ምክንያቱም ደሞዝ የማይከፈላቸውና በአግባቡ ያልተበረታቱ ወታደሮች ካሉ ሶማሊያ ውስጥ ሊያከናውኑ የመጡትን በአግባቡ ማከናወን አይችሉም። ሶማሊያ የሚገኘው የአሚሶም ጽህፈት ቤት በተልእኮ ስር የሚገኙ ወታደሮች ለዘጠኝ ወራት ያለ ደሞዝ ቆይተዋል የሚለውን ዘገባ አላረጋገጠም። ሆኖም ግን አንዳንዴ በገንዘብ ሽግግርና ረዥም ጊዜ በሚወስደው የማጣራት ሂደት የክፍያ መዘግየት መኖሩን ይስማማል። የኬንያ ፕሬዝዳንት ኡሁሩ ኬንያታ በአፍሪቃ ህብረት ተልዕኮ ስር የሚገኙ ወታደሮቻቸውን ከሶማሊያ ለማውጣት ዝተዋል። የአውሮፓ ህብረት የገንዘቡን ድጋፍ እንደሚቀንስ ከመሰማቱ አስቀድሞ ኬንያ በግዛቷ የሚገኘውን ትልቁን የስደተኞች መጠለያ ዳዳብን ለመዝጋት መወሰኗን አሳውቃለች። ከዓለም ትልቁ መሆኑ በሚነገርለት ዳዳብ 300 ሺህ የሚሆኑ ስደተኞች ይገኛሉ። አብዛኞቹም የሶማሊያ ዜጎች ናቸው። ፋዱሞ ዳይብ የኬንያ ውሳኔ እንደረበሻቸው ነው የሚናገሩት። ከለጋሾች ተጨማሪ ገንዘብ ለማግኘት ይህን መደራደሪያ ማድረጋቸው ያሳዝነናል። ከለጋሽ ሀገራት ገንዘብ ለማግኘት ሰብአዊ ችግርን መጠቀም አሳዛኝ ነው። የኬንያ አስተዳደር እንዲህ ያለውን የቅስቀሳ ስልት በተለይ ከለጋሾች ጋር ሲደራደር ያስወግደዋል ብዬ ተስፋ አድርጋለሁ። የአፍሪቃ ህብረት የሶማሊያ ሰላም አስከባሪ ተልኮ በአካባቢው ሰላም ለማስከበር በህብረቱ የተፈጠረው በተባበሩት መንግስታት ድርጅት ይሁንታ ነው። ሲመሰረት የተሰጠው የስድስት ወራት ኃላፊነት ነበር። ሆኖም ግን ከአስር ዓመታት በኋላም አሁንም አለ። በዚህ ሳምንት መጀመሪያ ላይ ሊያ ከተም የነበረው የአሚሶም ተልእኮ ለተጨማሪ አንድ አመት ተራዝሟል። ነገር ግን ለህልውናው የሚያስፈልገው የበጀት ድጋፍ ጉዳይ መፍትሄ አላገኘም።